በኢትዮጵያ ዘላቂ ሰላም እንደምን ምን ይመጣል በሚል ጭብጥ ዙሪያ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ስራፌል ጋር የተካሄደ ቃለ ምልልስ። በሰብሳቢነት የሚመሩትን የእርቅ ኮሚሽን ሥራዎችም ጨምሮ በተለያዩ ወቅታዊ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ያደረጉት ቆይታ የመጀመሪያ ክፍል ቀጥሎ ይቀርባል። ካርዲናል ብርሃነ ኢየሱስን ያወያየችው ትዝታ በላቸው ናት። በጣም አመሰግናለሁ። የኢትዮጵያ የእርቅ ኮሚሽን ፕሬዚደንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ እንኳን በሰላም ወደ ስቱዲያችን መጡ። እንኳን ደህና ጠበቃችሁ። እሺ፣ እግዜር ይስጥልኝ ስለተሳትፎ በዚህ ውይይት። እንግዲህ እስቲ በቅድሚያ ወቅታዊ የኢትዮጵያ ፖለቲካ ላይ እና እናተኩር እርስዎ ያው የሰላምና የእርቅ ኮሚሽን ሊቀመንበር እንደመሆነው በወቅቱ የሀገሪቱ ሰላም ምን ይመስላል የሚለውን እንይና እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል ተሸላሚ ሆነዋል። አሁን በቅርቡ ደግሞ መደመር የሚል የመመሪያ ፖሊሲ የሚመስል ይፋ አድርገዋል። እሳቸው ስለ እርቅ የሚያወሳ ወደ ኋላ አኒ ዛሬና ወደፊት ላይ እናትኩር፣ ሰላምና እርቅ ላይ እናትኩር፣ የጋራ ብልጽግናና ህብረትና አንድነት ላይ እናትኩር የሚል ነው። እስቲ በዛ ላይ መጀመሪያ አስተያየቶን ልሰድና ወደ ሌሎች ርዕሶች እናልፋለን። እሺ፣ እኔም በመጀመሪያ ጊዜ በዚህ በስቱዲዮ ኢንተርቪው ስደረግ ለመጀመሪያ ጊዜ ነውና ቪኦኤን አመሰግናለሁ። የቪዮ ሰራተኞችንም ሁሉ አመሰግናለሁ። ቤተክርስቲያናችን ለጋዜጠኞች፣ ለሬዲዮ፣ ለቴሌቪዥን ሰራተኞች በአጠቃላይ ለሚዲያ ሰራተኞች ትልቅ ክብር አላት። እንዲሁም ትልቅ አደራ ትሰጣለች ሁሉ ጊዜ ምክንያቱም ትልቅ ኃላፊነት ያለበት ስራ ነው እና ሚዲያ ለእውነት ሲቆም ሚዲያ እውነቱን ሲናገር ሲያሰራጭ ብዙ ነገር ይገነባል እና በዚህ ላይ እንግዲህ ቪኦኤ ለሚሰራውም አመሰግናለሁ። በአሁኑ ጊዜ ደግሞ በሀገራችን በኢትዮጵያ ይሄ ነው የሚያስፈልገን፣ መገንባት ነው። ማፍረሱን በብዙ ጊዜ አይተነዋል። በየመንግስት ለውጥ ጊዜ ብዙ ነገር ሲፈርስ እንደገና ከዜሮ ስንጀምር ብዙን አይተነዋል። እና የአሁኑ ለውጥ ደግሞ ማፍረስ ሳይሆን መደመር ነው። ባለው ላይ መጨመር ነው እና ይሄ ትልቅ አመለካከት ነው። ምናልባትም በኢትዮጵያ ታሪክ የመጀመሪያም ነው ማለት እንችላለን። እና በዚህ አስተሳሰብ እንግዲህ ያለፉት ሁኔታዎች እንዳሉ ሆነው እነሱንም በይቅርታ አልፈን ወደ አዲስ መንፈስ አብረን እንጓዝ የሚል አመለካከት ስለሆነ በጣም እንደግፈዋለን የኢትዮጵያም ህዝብ በታላቅ ፍቅር ነው የሚያየው እና በተለይ ደግሞ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ የዓለም የኖበል የሰላም ተሸላሚ መሆናቸው ለኢትዮጵያ ትልቅ ክብር ነው። ለኢትዮጵያም ብቻ ሳይሆን ለአፍሪካም ትልቅ ክብር ነው። ጥቂቶች ናቸው በአፍሪካ ደረጃም ይህንን ትልቅ ሽልማት ያገኙት፣ ወደ አስር እንደዚህ ቢደርሱ ነው እና እሳቸው ደግሞ መቶኛ ሆነው በዓለም ደረጃ ስለተሸለሙ በዓለምም እውቅና ተሰጥቷቸዋል። ይሄ የተደረገው እንግዲህ በአንድ አመት ተኩል ውስጥ ነው እና ብዙ ነገሮች ተሰርቶ ችግሮች የሉም ማለት አይደለም። ችግሮች አሉ። በየቦታውም የተከሰቱ ግጭቶች አይተናል። ግጭት ብቻ ሳይሆን ደግሞ የሚያሳዝነው በጥላቻና ቁርሾ ላይ የተመሰረተ ስለሆነ ከግጭት አልፎ ወደ ሰው ህይወት ማጥፋት ደርሷል። ንብረት ማጥፋት ደርሷል። ህዝባችን መፈናቀል ለመጀመሪያ ጊዜ በብዛት በአገር ውስጥ በራሱ ሀገር ውስጥ ስደተኛ መሆን ማለት ነው እና ያ ሁሉን አይተናልና እነዚህን የምናልፋቸው እንዴት ነው በሚለው ላይ ነው እንግዲህ በአሁኑ ጊዜ የኢትዮጵያ ሃይማኖት መሪዎች አባቶች፣ በአጠቃላይ የሀገር ሽማግሌዎች አንቺም ያልሽው ደሞ አሁን በቅርብ የተመሰረተው የእርቀ ሰላም ኮሚሽን አባላትም ስራቸውንም ትኩረት የሚሰጡት ይሄንን እንዴት እንቀጥለው። እዚህ ላይ እንግዲህ የእናንተን ኃላፊነት ስመለከት ለሚቀጥሉት ሶስት አመታት ስራ ነድፋችኋል። ሀሳቡም ደግሞ የነበሩ ቁርሾዎች ላይ የነበሩ ቅራኔዎች ላይ የሰብአዊ መብት ጥሰቶች ላይ ህዝብን ማቀራረብና መፍትሄ ማምጣት ነው። ነገር ግን እርሶም አሁን እንዳሉት ኢትዮጵያ አሁን ልክ ባህር ላይ እንደሚሳፈፍ መርከብ ናት። ከወዲህ ከወዲህ ነፋስ እንደሚያናውጣት መርከብ ናት። በየቦታው እርሶም እንዳሉት ግጭት አለ። ጠቅላይ ሚኒስትሩና አስተዳደራቸው መካከል እሳቸው የሚናገሩትና መሬት ላይ የሚካሄደው መካከል ልዩነት ያለ ይመስላል። የእናንተ ትኩረት ያለፈው ከመሆን ይልቅ በዚህ ላይ እንዴት መፍትሄ ልታመጡ ትችላላችሁ? አሁን ባለው ሁኔታ ላይ እርግጥ ነው እንግዲህ ይህ እርቀ ሰላም ኮሚሽን በኢትዮጵያ ታሪክ በአዋጅ የተቋቋመ ኮሚሽን ነው። በአዋጅም ሲቋቋም ያው በአዋጁ ላይ መመሪያዎች አሉ፣ አላማዎች አሉ እና የኢትዮጵያ ታሪክ ውስጥ የነበሩ ቁርሾችን እና ሰብአዊ መብት ጥሰቶችን እንዴት ልናይ ይገባል በሚለው ላይ ይሄም ኮሚሽኑ እየተዋየ ነው። በሚወያይበት ጊዜ አንድ አምስት የሚሆኑ ኮሚቴዎችን አዋቅሯል። አንደኛ የሕዝብ ግንኙነት እና ግንዛቤ መፍጠር፣ ኮሚሽኑ ምንድን ነው ምንድን ነው የሚሰራው ቢለው ከሚዲያም ሰዎች ከሌሎቹም ጋር ሆነን የምንሰራው ነገር አለ። ይሄ እንዳለ ሆኖ ሁለተኛ ኮሚሽን ደግሞ ማመልከቻዎችን የሚቀበል ተበድያለሁ፣ እንዲደርሶብኛል የሚለውን በደሉን ምኑን ዘርዝሮ የሚያቀርብበትና እንዲታይለት የሚፈልገውን ነጥብ ግጭቶች በነበሩም ነው። በአሁኑም ሊሆን ይችላል፣ ግን ይበልጥ በነበሩም ነው እነሱን ያሰባስባል ያሰባስብና ደግሞ ሌላ ኮሚቴ አለ አጣሪ ኮሚቴ የምንለው እንግዲህ በጣም በሩቱ የተዘጋጁ ሰዎች አሉ እና ያ አጣሪ ኮሚቴ ደግሞ ይሄ በደል ደርሶብኛል የሚለው ግለሰብ ይሁን ቡድን ይሁን እውነት ነው ወይስ እንዴት ነው ብሎ የሚያጣራል እሱን ካደረገ በኋላ ነው ወደ እርቅና ሰላም የሚሄደው በአሁኑ ጊዜ የሚታዩ ግጭቶች መሰረታቸው ምንድን ነው የሚለውንም ለማጥናት እያሰብን ነው። ምክንያቱም ዝም ብሎ እዛ ቦታ የሚጨሰው ጭስ መሰረት ይኖረዋል ወይም ደግሞ በስተጀርባው ሌሎች ጉዳዮች ይኖራሉ። እነዛንም በጀርባ ያለውን ሁኔታ ማጥናትና ማየት አለብን እና የእርቀ ሰላም ኮሚሽን ዝም ብሎ በየቦታው እየሄደ የእሳት ማጥፋት ጉዳይ ሳይሆን የሚሰራው ዋናው የመሰረታዊ ምንጮች ምንድናቸው የግጭቶች የሚለውንም ነው የሚያጠናው። ምክንያቱም ያሉትን ግጭቶች እዚህም እዛም ያሉትን መንግስት ባሉት መዋቅሮች እየሰራ ነው፣ በፍርድ ቤቶች ይሁን በፖሊስ ይሁን በመከላከያ ይሁን በአገር ሽማግሌዎች ይሁን በምን እየሰራ ነው። እያበረደም እየተወያየ ነው ግን የእኛ ዋናው ዓላማ በግጭቶች ጀርባ ያሉትን ነገሮች አጥንተን እንዳይደገም እንዳይደገም እንዳይደገም ምን እናድርግ የሚለው ላይ ቅድም በጠቀስኩልሽ በአምስቱ ኮሚቴዎች እየተጠና እየተዘጋጀ ወደ ቋሚ መፍትሄ ለማዝገብ ነው ሀሳባችን። እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ ወደ ቀደመው ጥያቄ የመለሳለሁ። አሁን በኢትዮጵያ በተለያዩ አካባቢዎች ክልል መንግስታት የሚባሉት መካከል ፍጥጫ አለ። በራሱ በማዕከላዊው መንግስት በፌዴራል መንግስትና ለምሳሌ በትግራይ ክልል መካከል እንዲህ ቃል መመላለስና መናቆር አለ። የጦርነት ዝግጅት አለ የሚሉ አካላት አሉ፣ በተለያዩ ቦታዎች ፍንጭ የሚሰጡ። ከዛም ውጭ ደግሞ ትግሉን አቅጣጫ ያስያዘና መስዋዕት የከፈለው ወጣት ከህግ በላይ እየሆነ ያለ ይመስላል በየክልሉ። ለዚህ ሁሉ ግን ወቅታዊ መፍትሄ ነው አገሪቱ የምትጠይቀው። ቀደም ሲል ስለ ሚዲያም አንስተው ነበር። መገናኛ ብዙኃን በሀቅ ላይ የተመሰረቱና ሚዛናዊ እንዲሆኑ የሚል ሀሳብ እርሶም ሰንዝረዋል፣ መክፈቻችን ላይ። ነገር ግን ሀገር ውስጥ ህዝብን ከህዝብ የሚያጋጩ መልእክት ያስተላልፋሉ የሚባሉ መገናኛ ብዙኃን አሉ። እነኚህ ነገሮች ግን የማይቆዩ አገሪቱን ወደ መጥፎ አቅጣጫ ሊወስዱ የሚችሉ ፈጣን መፍትሄ ያስፈልጋቸዋል። ስለ ምን ይሉኛል እንግዲህ በዚህ ላይ የእርቀ ሰላም ኮሚሽን አባላት ምናልባት ስታጠኝ አይተሸዋል። ወደ አርባ አንድ እንሆናለን ከልዩ ልዩ የህብረተሰቡ ክፍል የተውጣጡ ብዙ ምሁራን፣ ብዙ የአገር ሽማግሌዎች፣ ሴቶች፣ ወንዶች፣ አርባ አንድ አትሌቶች፣ እንደዚህ ፕሮፌሰሮች ሁሉ ያሉበት ናቸው እና እንደምታዩ ደግሞ ምክትል ሊቀመንበሯ ሴትናት ወይዘሮ የት ነበሽ ንጉሴ ትባላለች። ምናልባት እሷንም ኢንተርቪው ታደርጊያት ይሆናል ወደፊት እና ሰፊ ስብስብ ነው። ከሰላም ኮሚሽን አባላት እንዲሁም ደግሞ ከሌሎችም ጋር በቅርብ የሚሰራ ነው። እነዚህ ተመርጠው የኮሚሽን አባላት ሆነው ፓርላማ ሄደው መሀል አድርገው ይህንን ለመስራት ፊት ፊት የሚሄዱ ናቸው እንጂ በጀርባቸው የአብያተ ክርስቲያናትም ሆኑ የእስልምና ጉባኤም ሆነ የሌሎች እንዲሁም ደግሞ የብዙ ሊቃውንት ታሪካዊ ስራዎችን የሰሩ ትላልቅ ሰዎችም ያሉበት ኮሚሽን ነው እንደምታውቂው። እና ኮሚሽኑ ምን አስቧል? የእርቀ ሰላም ስራ የኮሚሽኑ ብቻ አይደለም፣ የመላው ሀገሪቱ ህዝብ ነው። እንዲሁ ደግሞ ይህ የእርቀ ሰላም ኮሚሽን ስራ ወደ ህዝቡ መውረድ አለበት፣ ህዝቡ የኔ ነው ሊለው ይገባልና፣ ህዝቡን ያቀፈ ኮሚሽን መሆን አለበት። የሚል አመለካከት አለ። እንዲሁ ደግሞ በአሁኑ ጊዜ መሪዎች ነን የሚሉትንም እነሱንም በማነጋገር ላይ እንገኛለን። አሁን ለምሳሌ አንቺ ላነሳሽው የክልል ርሳነ መንግስታት አባላትን የኦሮሚያን አነጋግረናል። የደቡብ ህዝቦችን አነጋግረናል። ወደፊትም ደግሞ ሄደን የትግራይም የአማራንም እናነጋግረና ሌሎቹንም ደግሞ አሁን በሶማሌም በአፋርም በጋምቤላ በቤኒሻንጉል ያሉትን ሁሉ እናነጋግራለን። ምክንያቱም ከእነሱም መስማት እንፈልጋለን። ግጭቶች፣ በህዝብ መካከል ያሉት አለመግባባቶች በምንመለከትበት ጊዜ ምንጫቸው ምንድን ነው በምንለው ጊዜ ብዙዎቹ ህዝባዊ አይደሉም። ከህዝብ የተነሱ ግጭቶች አይደሉም። አይደሉም እና ህዝብ ለህዝብ አይደለም የተጋጨው እና ምናልባት ያጋጩ ይኖራሉ። አዎ እንጂ ህዝብ ለህዝብ የተጋጨ በኢትዮጵያ ታሪክ ደግሞ እንደምታውቂው የኢትዮጵያ ህዝብ እንግዳ ተቀባይ ነው። አሁን አንቺ እንዲያው በቃ ወደ ላሊበላ ንግደት ይሄዳለሁ ብለሽ ቦርሳሽን ይዘሽ በእግር ስትሄጂ ወደዛ በእግር ነው የምሄደው ብለሽ ብትነሺ አንድ ቦታ ቢመሽብሽ አሳድሩኝ ትያለሽ እና ሲያሳድሩሽ እነሱ የእግዚአብሔር እንግዳ ብለው ነው የሚያሳድሩት እና እግርሽን አጥበው ምግብ ሰጥተው ጥሩ መኝታ ሰጥተው ነው በኋላ ግማሽ መንገድ ይሸኙሻል። እ ከየት መጣሽ? ዘርሽ ምንድን ነው? ከየትኛው ወንዝ ነው ተሻግረሽ የመጣሽው የሚል ነገር የለም፣ በኢትዮጵያ ህዝብ መካከል። ልክ ነው። አዎ ይሄ ነው እንግዲህ መሰረታችን፣ እና ይሄ ደግሞ እግዚአብሔር ይመስገን በእግዚአብሔር ቃልና በመጽሐፍ ቅዱስ ላይ የተመሰረተ ነው። ስለዚህ እንዲህ አይነት ህዝብ ነው ኢትዮጵያ ያላት እንጂ ማን ነው አንተ እንደዚህ ዘርነህ፣ አንተ እንደዛ ዘርነህ፣ እና በሉ እዛ አካባቢ ያላችሁ ወደ ዘራችሁ፣ ወደ አገራችሁ፣ ወደ ትውልድ ቦታችሁ ተመለሱ እየተባሉ የተደረጉ ግጭቶች ምንጫቸው ምንድን ነው? የሚለውንም እያጠና ነው። እንግዲህ እርስም እንዳሉት ብዙም ጊዜ ከተመልካቾች የሚጠቀሰው ምንድን ነው፣ ኢትዮጵያ ውስጥ ላለው ችግር ምንጮቹም መፍትሄዎቹም የፖለቲካ መሪዎች፣ የፖለቲካ ልሂቃን ነው። የፖለቲካ ታጋዮች ነን የሚሉ ህዝብን የሚቀሰቅሱ፣ ህዝብን የሚሰብኩ ናቸው። እርስዎም አሁን በደንብ እንዳሉት፣ ምናልባት ታዲያ ትኩረቱ እነኚህ ልሂቃን ላይ ቢሆን እሳ የእርቁ የተለያየ የፖለቲካ ምኞት ወይንም የስልጣን ፍላጎት ያላቸው ላይስ ቢሆን የእርቁ ዓላማ የኮሚሽኑ የእርቁ ማለት ነው። እነሱንም ያቅፋል። ምክንያቱም የሕዝብ ክፍል አባላት ናቸው። እነሱም በስተጀርባቸውም እነሱን የሚደግፉ አሉ። ከጥቅም ከስልጣን ጋር የተያያዘም ነው። እና ይሄ እንግዲህ የቡድንም ስራ ሊኖር ይችላል። ለስልጣን መታገል ተገቢ ነው። ስልጣን መታገል ትክክል አይደለም እያልን አይደለንም። ነገር ግን ሚዛናዊ የሆነና ህዝብን በማይጎዳ መልኩ የሚያደርጉትን የፖለቲካ ትግል እንዲያደርጉ መሪዎች ላይ በተለይ በአሁኑ ጊዜ መሻገር ይሉታል ኢትዮጵያ ውስጥ ያሉ ሊቃን ይህን ሁኔታ መሻገር የሚቻልበት ሁኔታ ላይ ለመድረስ ነው። እንግዲህ እውነት ነው። እኛ ለሱ ነው እንግዲህ ሁሉንም ለማነጋገር ሀሳብ የያዝ ነው። የእኛንም አቋም ለሁሉም መግለጽ የምንፈልገው ይገርምሻል፣ ስለ ኢትዮጵያ ሰላም፣ ስለ እርቀ ሰላም ከሁሉ ጋር ስንነጋገር ሁሉም ይፈልጋል ሰላምን፣ ሁሉም ይወዳታል። እርቅንና አብሮ ተከባብሮ መኖርን ሁሉም ይወደዋል። ይሄ እንዳይሆን የሚያደርጉ ነገሮችን ብዙዎቹም ያውቋቸዋል። ስለዚህ እነዚህን እንዴት እንቅረፍ በሚባልበት ጊዜ አብረን እየተዋየን እያደረግናቸው ነው እና በዚህ ላይ እንግዲህ እግዚአብሔር ረድቶን ምክንያቱም እኛ በእርቀ ሰላም ኮሚሽን ውስጥ ያለነው ሰዎች ይህ ስራ የእግዚአብሔር ስራ ነው። ሕዝባችን በጸሎት ከእኛ ጋር እንዲሆን አደራ እያልን እየለመን ነው ነው አንድ ጊዜም ብሔራዊ የጸሎት ቀን አውጀናል። አንድ ላይ ህዝቡ ወደ ራሱ እንዲመለስ እና በሚያመልከው አምላክ አማካኝነት ሰላምን እንዲያገኝ፣ አንድ ለራሱ እያንዳንዳችን የሰላም መሳሪያዎች እንድንሆን እያንዳንዳችን ሰላም ሲኖረን ነው ከጎረቤቶቻችን ወይም ከቤተሰቦቻችንም በሰላም መኖር የምንችለው። ከጎረቤቱም ጋር በሰላም የሚኖረው እና ሰላም የእግዚአብሔር ስጦታ ናት እና የጸሎት ፍሬ ናት በማለት ለህዝቡ ይሄንን እያሰረዝን ነው። ይሄንኑ ቃል ደግሞ ለባለስልጣናት እንነግራለን። እነሱም እኮ ቤተሰብ አላቸው፣ እነሱም እኮ ልጆች አሏቸው፣ እና እነሱም እኮ ሰላምን እርቅን ይፈልጋሉ። ስለዚህ ይሄንን እንዴት አድርገን ነው ዘላቂ የምናደርገው? ያቺ የምትኳትም እናት እንጨት ሰብራ ምን ብላ ቤተሰቧን የምትመራ እናት ያለበት ሀገር ነው፣ እኛ የምንኖረው። ገበሬውም ቢሆን እንደዚህ፣ ልጆችም እግዚአብሔር ይመስገን በአሁኑ ጊዜ ትልቅ የትምህርት እድል እያገኙ ናቸው በመላው ኢትዮጵያ። ይሄም ደግሞ መመስገን ያለበት ስራ ነው። ሰላም የእግዚአብሔር ስጦታ ከሆነ እግዚአብሔር የሰጠን ሰላም እንዴት እንጠብቅ? በማለት እያንዳንዱ ወደ ልቡ፣ ህይወቱ እየገባ እየመረመረ ነው። እነዚህም ከፍተኛ ኃላፊነት ላይ ያሉ ባለስልጣናት ይሄ ጉዳይ ገብቷቸዋል። እነሱንም ይነካቸዋል። ስለዚህ ለስልጣን ተብሎ ለሀይል ተብሎ ሰውን ረጋግጦ የሚገኝ ስልጣን ሰላማዊ ሊሆን አይችልም። እንደው በተለይ እንደው ተጨባጭ መፍትሄ ለማስገኘት አሁን ለምሳሌ በጣም ብዙ ሰዎች የኢትዮጵያ አደረጃጀት ላይ የሚያቀርቡት ትችት ምንድን ነው? ክልሎቹ በጣም በስልጣናቸው ፈርጥመዋል። መሳሪያ የታጠቁ በየዘርፉ ፖሊስ አለ፣ አድማ በታኝ አለ፣ ሚሊሻ አለ፣ የተደራጀ ሀይል እየሆኑ ነው። ይሄ ደግሞ ኢትዮጵያ ውስጥ ሰላም አያመጣም። በተለይም በጡንቻ መፈርጠም ግጭትን ነው የሚጋብዘው። ግጭትም ካለ ከሰላም መፍትሄ ይልቅ በኃይል መመለስን ነው የሚጋብዘው። ክልሎች ጋር ስትነጋገሩ አሁን ለምሳሌ ከኦሮሚያ ጋር ተነጋግረዋል ብለዋል። ደቡብ ውስጥ በቅርቡ ስለነበረው ግጭት ተነጋግራቸዋል። ይህንን ታነሱላቸኋላችሁ? እናነጋግራለን እናነጋግራለን። በተጨባጭ እስቲ በምሳሌ አድርገው ለምሳሌ በደቡብ ህዝቦችም ቢሆን አሁን ብዙ ጊዜ እናንተም የዘገባችሁት የጌዲዮና የጉጂ ህዝብ መፈናቀል ትልቅ አለ። የእኛም ቤተክርስቲያን በዛ አካባቢ የተቻላትን አገልግሎት ለመስጠት ሞክራለች ከሌሎችም ጋር በመሆን። ስለዚህ በዛም አካባቢ አንዳንድ ጊዜ አንቺ እንዳልሽው ግጭቱ መልሶ ተመልሶ እየመጣ ጉዳት ያመጣል። ወጣቱም ቢሆን በዛ ውስጥ ይሳተፋል። የክልሉም ፖሊሲ ሆን ሁሉ ይሳተፋል። ማዕከላዊ መንግስት መከላከያን ነው የሚያመጣው ለማብረድም ሆነ ተውተው ለማለት ለጊዜው። ግን ይህን ሁሉ በምናነጋግርበት ጊዜ የእኛ ዓላማ ምንድን ነው? የአሁኑን ሁኔታ እያየን የአሁኑ ሁኔታ መልስ የሚያገኝበትን መንገድ አገር ሽማግሌዎች ከአባ ገዳዎች፣ እንዲሁም ደግሞ ከሃይማኖት ተቋማት በዛ አካባቢ ካሉት ከእኛም ጋር ሆነን ለመፍታት እየሞከርን ነው ግን ዘላቂው መፍትሄ እንዴት ነው የሚመጣው? ነው እና እሱ እንግዲህ እግዚአብሔር ካሳካልን በፊታችን ግንቦት ላይ ምርጫ ይመጣል። ይሄ በሚመጣበት ጊዜ ትልቅ ነገር ነው፣ በህገ መንግስቱም ያለ ነው። እሺ ምርጫ ይደረግ ተብሎ በዛን ጊዜ ቢደረግ ክልል ላይ ያሉት ሰዎች ሁሉ በዚህ ተሳትፏቸው፣ ሰላማዊ ህዝብን ባሳተፈ መንገድ ምርጫው ቢካሄድ፣ ሁለተኛው ደግሞ ሰላማዊ እንዲሆንና ህዝብን በማይጎዳ መንገድ የምርጫውን ሂደት እንዲከታተሉ ቃል እንዲገቡልን ለመጠየቅም ነው ወደፊት እኛ እያዘጋጀን ያለ ነው፣ እነዚህ የክልል ኃላፊዎችም በሙሉ እና ይህንን ካደረግን የሚቀጥለው ምርጫ ላይ ያው እንግዲህ ፓርላማ ሲገባ ያሸነፈው አሸንፎ ቅድም ያነሳሻቸው ጥያቄዎች ሊነሱ ይችላሉ። ይሄ በድሮ ህገ መንግስት የተመሰረተው የክልላዊ አስተዳደር የፌዴራል አስተዳደር የሚሻሻልበት መንገድ አለ ወይ? መሻሻልስ ካለበት እንዴት ነው መሻሻል ያለበት? የዚህስ የወጣቶቻችን ሁኔታ እንደምታውቂው ነው። ምናልባት ስድሳ በመቶ ሰባ በመቶ የኢትዮጵያ ህዝብ ወጣት ነው። አዎ። እና አሁን ደግሞ እግዚአብሔር ይመስገን በትምህርትም በምንም ተመርቆ ተመርቆ ያለ ነው። ስራ አጥነት አለ። ያ ክልሎችስ በዚህ ላይ እንዴት ይሳተፋሉ። ወጣቱ ስራ የሚያገኝበት የወደፊቱን ህይወት የሚመራበት መንገድንስ ይቀይሳሉ ወይ የሚልም አመለካከት ሁሉ ይመጣል። የወጣቱም ጥያቄ ይሄ ነው፣ ይሄ ጥያቄ ነው። የቤተሰብም ጥያቄ ይሄ ነው። እና እዚህ ላይ ለመስራት የቀጣዩ ምርጫ ወሳኝ ነው። ፓርላማ ከተገባ በኋላ ነው መሻሻል የሚችሉ ነገሮች መሻሻል የሚችሉ ምርጫው ሰላማዊና ፍትሃዊ እንዲሆን ምን መደረግ አለበት ይላሉ? እርስዎ እንደ ቅድመ ሁኔታ ምን መሆን አለበት ሀገር ውስጥ? በበኩሌ የሚቀጥለው ምርጫ ሰላማዊ፣ ፍትሐዊ፣ ዲሞክራሲያዊ እንዲሆን ህዝባችን እንዲጸልይ አደራ እላለሁ። ምክንያቱም ይህ ትልቅ መነሻ ነው የሚሆነው ለኢትዮጵያ የዲሞክራሲያዊ ተቋማትንም ማጠናከር የምንችለው በምርጫችን ሰላማዊና ፍትሐዊ የሆነ መሆኑን ስናስመሰክር ነው። አሁን ለምሳሌ የምርጫ ቦርዱ እንዴት እንደሚጠናከር፣ የፍትህ አካላት እንዴት እንደሚካተሉ እንደሚጠናከሩ፣ እንዲሁም ደግሞ መንግስት በፓርላማም ሆነ በመከላከያ በኩል እንዴት ማጠናከር እንደሚችል ማየት የምንችለው ፍጹም እንኳን ባይሆን ፍጹም እንኳን ባይሆን ይሄ ምርጫው መንገዱን የሚቀይስልንና አቅጣጫ የሚያሳየን እንዲሆን እንጸልያለን። ደግሞም ብዙዎች በዚህ ላይ እየሰሩ ስለሆነ ወደዛ የምንቀርብበት ጊዜ ይመጣል ብዬ አስባለሁ። እሺ እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ መጨረሻ የሚሆን ጥያቄ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ድጋፍ ነበራቸው በሀገር ውስጥም በውጭ ሀገርም። ነገር ግን በልዩ ልዩ ምክንያቶች በተለይ ዳያስፖራ ከሚባለው ውጭ ካለው ድጋፉ ትንሽ እየተመናመነ ነው። አንዱ ለምሳሌ ለዚህ መነሻ የሆነው የአዲስ አበባ የባለቤትነት ጉዳይ ነው። አዲስ አበባ የማን ነው የሚለው እና ይሄንን ይዘው የሚታገሉ አቶ እስክንድር ነጋና ባልደረቦቻቸው አዲስ አበባ ከተማ ውስጥ ሰልፍ ለማድረግ የጠየቁበት ሁኔታ አለ። ይከልከል አይከለከል የማይታወቅበት አሁን ለምሳሌ በዚህ በመጨረሻው ባለፈው መንገዱን ወጣቶችና በፖሊሶች ተዘግቶ ከአማራ ክልል ለሰልፉ ወደ አዲስ አበባ ይመጡ የነበሩ በሙሉ ሳይገቡ የቀሩበት ሁኔታ አለ። ይሄ ነገር እንግዲህ በአንድ አፍ እሳቸው ስለ ዲሞክራሲ ነው የሚያወሩት፣ ስለ እርቅ ነው የሚያወሩት፣ ስለ አንድነት ነው የሚያወሩት። በሌላ በኩል ደግሞ በጣም መሰረታዊ የሆነ የዲሞክራሲ መብት የሆነውን መሰለፍ ያለመፍቀድ መፍቀድ በተመልካቾች ዘንድ ቅራኔ የሚፈጥር ነው። ይሄ እንዴት ይፈታል? እንግዲህ ወደንም ጠላልም አዲስ አበባ የፖለቲካ ርዕስ ሆኗል። አሁን አንድ ያው የፌዴራል ዋና ከተማ ነው። ሁለተኛው ደግሞ የኦሮሚያም ዋና ከተማ ነው። የአፍሪካ ዋና ከተማ ነው አፍሪካ ህብረትም እዛ ነው ያለው እና እንደሚታወቀው፣ ከመቶ ሰላሳ በላይ የሚሆኑ ኤምባሲዎች ያሉበት ከተማ ነው። ትልቅ ዓለም አቀፋዊ ከተማ የሆነ ነው። ይሄ የአዲስ አበባ ሁኔታ እንዴት ይፈታል የሚለው ላይ እኔ እንደማየው ውይይት ነው፣ በመነጋገር ነው። ማዶ በማዶ በመሆን ወይም ደግሞ በመከልከል የሚመጣ አይመስለኝም። እኔ ዋናው ግን ለውይይት ሁሉም አካላት አሁን ዝም ብሎ እንግዲህ ከአማራ ክልል ከምን የመጣው መከልከሉ ብቻ ሳይሆን ከኦሮሚያም ሊመጣ ይችላል፣ ወይም ከደቡብ ህዝብ ሊመጣ ይችላል፣ ወይም ከጋምቤላም ሊመጣ ይችላል። ምክንያቱም አዲስ አበባ የሁሉ ናትና እና ይህም እንግዲህ ምናልባት ከምርጫውም ጋር እየያዛል ብዬ ገምታለሁ። ወደፊት የሚመሰረተው መንግስትን ይበልጥ ይመለከተዋል። ዶክተር አብይ እዚህ በመጡ ጊዜ እናንተ ትልቅ አቀባበል ላይ ያደረጋችሁላቸው ዳያስፖራው ነበር። እሺ ነበር እኮ ሲባል ሩቅ አይደለም እኮ ሁለት ዓመትም አልሞላውም። እና ሂደቶች አሉ። ስለዚህ ግን ደግሞ አንዳንድ ሁኔታዎች ላይ ስተት ስተቶች የሉም ማለት አይደለም። ስተቶች ሊኖሩ ይችላሉ። እነዚህን ማረም የምንችለው አቅጣጫ ማስያዝ የምንችለው በውይይት ነው። እኛ ሁል ጊዜ በቤተክርስቲያናችን የምንለው እሱ ነው። በጠረጴዛ ዙሪያ እያንዳንዱ ሰው የራሱን አሳብ ካቀረበ ወደ መፍትሄ መቅረብ እንችላለን። ተስፋ ልንቆርጥ አይገባም። በዚህ ብዙ ነገሮች እየተሰሩ ነው። በሀገራችን በተለይ በዶክተር አብይ የተሰራው ትልቁ ስራ ከጎረቤቶቻችን ጋር ሰላም መሆናችን ነው። ከሁሉ ጎረቤቶች ጋር ሰላም ነን። ከእኛ አልፈው ከውስጡ አልፈው ለኤርትራም ሆነ ለሱዳን ካርቱም ላይ ደቡብ ሱዳን ላይ ሱማሌ ላይ ኬንያ ላይ ያደረጉት የሰላም ጥረት ትልቅ ነው። በዚህም ደረጃ ነው አለም አቀፋዊ የሰላም ኖቤል ፕራይስ ያገኙት። የሚቀርብባቸው ትችት ምንድን ነው? ጎረቤትን ማስታረቅ ጥሩ ሆኖ እያለ የሰላም ኖቤሉም ሽልማት ትኩረት እዛ ላይ ነው። ነገር ግን አገር ውስጥ ያለ ችግር አገር ውስጥ በየእለቱ በየጥጉ ዜጎች እየሞቱ እየተፈናቀሉ ይሄ ትኩረት ማግኘት አለበት። ነው እውነት ነው። እሱ ልክ ነው። እሱ እውነት ነው እና ክልሎችም ባላቸው ህገ መንግስታዊ ስልጣን እኛንን የምናዘ የሚሉ አሉ አይደለም እንዳይባል ህገ መንግስታዊ ስልጣን ተሰጥቷቸዋል። ይሄንን እንዴት ነው የምናሻሽለው የሚለው ላይ ነው ወደ አዎ እንዴት ነው የምንሰራው የሚለው ላይ እየሰሩ ይመስለኛል እየመከሩም ይመስለኛል። ሕዝቡም ደግሞ አብዛኛው ሕዝብ በእውነቱ የኢትዮጵያ ሕዝብ ትኩረት ሰጥቶ በአሁኑ ጊዜ አገራችን ትልቅ ስም ያላት አገር እንደመሆኗ መጠን ወደፊትም ትልቅ መሆኗን ለማስመስከር ህዝቡ ብዙ ጥረት እያደረገ ነው እና እንዲያው ምናልባት አንቺ ሰምተሽ ይሆናል። የኢትዮጵያ አየር መንገድ ትልቅ አደጋ በደረሰ ጊዜ በዚህ በቢሾፍቱ እና በሞጆ መካከል ተከስክሶ የወደቀ ጊዜ መቶ ሀምሳ ሰባት የዓለም ሰዎች ነው እዚያ የሞቱት። ኢትዮጵያንም ጭምር ኬንያውያንም አሜሪካውያንም ጭምር ነው የሞቱት እና እዛ ላይ የተደረገው የሚገርመው ሁኔታ እዛ አካባቢ ያሉ ገበሬዎች እናቶችና አባቶች ሰለስቱን አውጥተው ሰባተኛውን አስቀድሰው አስራ ሁለት ብለው አርባ ሁሉ አውጥተው ይኸው መንፈቅና አመት ሁሉ እያከበሩ ናቸው። እነዚህ እኮ የእነሱ የእህት ልጆች ወይም ያክስት ልጆች አደሉ ሰዎች ስለሆኑ ሰዎች ስለሆኑ ክብር ይገባቸዋል ብለው እናትና አባት ሩቅ ያሏቸው ናቸው፣ እኛ ጋር መተህ የሞቱት በማለት ትልቅ ምሳሌ የሰጡን ህዝቦች ናቸው። እነዚህ እነዚህ እንግዲህ የኢትዮጵያ መልካም ገጽታዎች ናቸው። በጣም ትልቅ ገጽታ ነው። ኢትዮጵያ ደግሞ ከራሱ አልፋ ከሌላም የምትሆን ሀገር ናት። አሁን የደረሰባት የቁርሾው እና ሰብአዊ ጥሰቱ ፈተናዎች፣ ችግሮች በብዛት አሉ። እነዚህንስ እንዴት ነው የምትወጣው? ኢትዮጵያ የሁለት አመት እድሜ ያላት ናት ወይስ ከሁለት ሺህ ዓመት በላይ ታሪክና ባህል ያላት ሀገር ናት? የሚለው ላይ ይበልጥ ጥናትን መሰራት አለባት። በዛ ነው እንግዲህ ወደ መልካም አቅጣጫ፣ ወደ ሰላም አቅጣጫ መሄድ የምንችለው ለማለት ነው። እንግዲህ በመጨረሻ እርቅና የሰላም ኮሚሽኑ ከሩዋንዳ ና ከደቡብ አፍሪካ ተመክሮዎች በመማር መፍትሄ ለኢትዮጵያ ያበጃል የሚል ነገር አንብቤ ያለው እርቅ ኮሚሽኑ ዌብሳይት። እና እስቲ ይህንን ጠቅለል አድርገው ያስረዱንና በዚያ ውይይታችን እናጠቃልላለን። እሺ፣ አመሰግናለሁ። እንግዲህ በእርቀ ሰላም ኮሚሽን ኢትዮጵያ መጀመሪያ አይደለች። አንቺ እንደጠቀሽው ትልቁ የ ደቡብ አፍሪካ ጉዳይ ነው። በዛ ላይም እውነትና የእርቅ ኮሚሽን አቋቁመው ብዙ ሰርተውበታል። ሩዋንዳም ብለሻል። ሩዋንዳም እዛ አለ፣ እንዲሁም ሌሎች አገሮች አሉ። ግን የኢትዮጵያ ሁኔታ ምንም እንኳን ከሌላ ቦታ መማር ብንችልም ማየትም ብንችል፣ የኢትዮጵያ ሁኔታ ለየት ይላል እና ኢትዮጵያ የራሷ የእርቀ ሰላም ሀብቶች ያሏት፣ የእርቀ ሰላም ሂደቶች ያሏት ናቸው። ብዙዎቹ አባቶቻችንና እናቶቻችን እኮ ዛፍ ስራ ዛፍ ጥላ ስር ሆነው ብዙን ብዙውን ነገር ፈተውታል። ድሮ አሁንም እኮ አሁን በጌዲዮ እና በጉጂ ያልኩሽ ነገር ሌሎች ለራሳቸው መጠቀሚያ ባያረጉት ኖሮ ሽማግሌዎቹ ሊፈቱት የሚችሉት ነገር ነው። ስለዚህ ህዝባችን የራሱ እውቀትም አለው የራሱም ባህላዊ ሀብት አለው። ያንንም መማር አለብን እኛ ያንንም ተጠቅመን በዛ ነው እንግዲህ ቋሚ የሆነ የእርቀ ሰላም መሳሪያዎችን ማድረግ የምንችለው። ከሌሎች ሀገሮች ላይ የተደረገው ላይ ጥናት ማድረጉ እና መካፈሉ ጥሩ ነው፣ ግን ኢትዮጵያ ለየት ያለ ሁኔታ ያላት ሀገር ናት እና ኢትዮጵያ በእነዚህ ሁለት ሶስት አመታት በደረሱት ሁኔታ መመዘን የለባትም ባይነኝ። ወደኋላ እየሄድን ህዝባችን እንዴት ለሌላ ሁሉ አዛኝ ህዝብ እንደሆነ መርሳት የለብንም። አንድ ምሳሌ ልንገርሽ። ይሄ ቤተ እስራኤላውያን ኢትዮጵያ ውስጥ ብዙ ኖረዋል። በኋላ ነው በደርግ ጊዜ ነው ወደ እስራኤል የተወሰዱት። እኛ አላባረን ናቸው። አሁን እነሱም አገራችን ኢትዮጵያ ብለው እየመጡ ናቸው፣ እየሰሩ ነው። አረቦች ነበሩ በብዛት ኢትዮጵያ ውስጥ፣ አላባረን ናቸው። ነዳጅ ሲያገኙ ነው ወደዛ የሄዱት። እና ኤርትራውያን ከኢትዮጵያ ሲሄዱም ብዙዎች ጎረቤቶች ምኖች ሁሉ አልቅሰው ነው የሸኟቸው። ስለዚህ የኢትዮጵያ ሕዝብ ብዙ የራሱ የሆኑ ሀብቶች አሉት። በዛ ላይ ተመርኩዘን ይሄኛውን የእርቀ ሰላም ሁኔታ መስመር ለማስያዝና ዘላቂ የሆነ ሰላም ለማግኘት እርቅ ወርዶ በይቅርታ አብዛኛውን ነገር አልፈን እንደ አዲስ አገራችንን ለማደራጀት ነው አላማው። በጣም ነው የማመሰግነው የኢትዮጵያ የእርቅ ኮሚሽን ፕሬዚደንት የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል፣ እግዚአብሔር ይስጥልን። እናመሰግናለን ስለ ጊዜው ጊዜ